የዓለም አቀፉ የዜና አገልግሎት ሲኤንኤን በመባል የሚታወቀው የቴሌቪዥን ጣቢያ በሊቢያ አፍሪካውያን ስደተኞች ለባርነት እየተሸጡ መሆኑን በአየር ላይ ካሰራጨው ወዲህ በሊቢያ የሚደረገውን ዘመናዊ የባርነት ሽያጭን በመቃወም የተቃውሞ ሰልፉ በተለያዩ ሀገሮች በመካሄድ ላይ ይገኛል። በዛሬው ዕለት በብሪታንያ መዲና በሎንዶን በሊቢያ ኤምባሲ ፊት ለፊት ይህ ዜና እስከተጠናቀቀ ድረስ ከእኩለቀን ጀምሮ የተቃውሞ ሰልፉ በመካሄድ ላይ ነው። የተቃውሞ ሰልፉን የጠራው ብሔራዊ ጸረ ባርነት በመባል የሚታወቀው ግብረ ኃይል ሲሆን በዛሬው ዕለት ይህ ታላቅ ተቃውሞ ሰልፍ የተቃውሞ ቁጣውን ያተኮረው በተለይ በአፍሪካ ህብረት፣ በብሪታንያና በፈረንሳይ መንግስት ላይ ነው። ብሔራዊ የጸረ ባርነት የተቃውሞ ሰልፍ አዘጋጅ ግብረ ኃይል የድምጽ ማጓያዎችን በመጠቀም የአፍሪካ ህብረት በአፍሪካ ምድር አፍሪካውያን ስደተኞች በሊቢያ ለባርነት እየተሸጡ መሆኑ እየታወቀ ህብረቱ እርምጃ ለመውሰድም ሆነ ድርጊቱን ለማውገዝ ልሳኑ መዘጋቱ አሳፋሪ፣ የአፍሪካን ክብር ዝቅ የሚያደርግ ነው በማለት ሲያወግዙ ውለዋል። በተቃውሞ ሰልፉ ላይ ህዝቡ የተለያዩ አርማዎችን በማንገብ ማለትም ጥቁር አይሸጥም፣ የአፍሪካ ህብረት ልሳኑ ለመተዘጋ የአፍሪካ መሪዎች የታሉ፣ ዳግም የቅኝ ገዢዎች ጦርነት ይቁም፣ ብሪታንያና ፈረንሳይ በሊቢያ ያመጣችሁትን ቀውስ መፍትሄ የፈልጉለት የሚሉ ይገኛሉ። በተጨማሪም ብሪታንያና ፈረንሳይ ዲሞክራሲ ለሊቢያ ህዝብ እናመጣለን ብለው በሊቢያ ላይ የወሰዱትን እርምጃ ሊቢያን መንግስት አልባ ስርዓት አልባ ከማድረግና ዘመናዊ የባርነት ሽያጭ ከማምጣት በስተቀር እያመጡት ለውጥ የለም። ይህ ሆነ ተብሎ የተወሰደ እርምጃ ነው በማለት ሁለቱ አገራት በሊቢያ ውስጥ የሚደረገውን አስከፊና አስነዋሪ ድርጊት በአስቸኳይ እንዲቆም አስፈላጊውን እርምጃ እንዲያደርጉ ጥሪ አቅርበዋል። በዛሬው ዕለት በሊቢያ ኤምባሲ ፊትለፊት እየተካሄደ ስላለው የተቃውሞ ሰልፍ የተቃውሞ ሰልፉን ካዘጋጁት መካከል ከብሔራዊ የጸረ ባርነት ግብረ ኃይል አቶ ዶስፓ የተሰኙት ለዶቼ ቬለ እንደገለጹት በሊቢያ ወንድሞቻችን፣ እህቶቻችን በባርነት ይማቅቃሉ። ይህ ድርጊት እጅግ አሳፋሪ ነው። እኛም እንደ አፍሪቃዊነታችን በጣም አስቆጥቶናል። ይህን የተቃውሞ ሰልፍ የምናደርገው በሊቢያ በአፍሪካውያን ወንድምና እህቶቻችን ላይ የሚደርሰውን በደል ከሊቢያ መንግስትም አልፎ ተቃውሟችን ለዓለም አቀፍ ድርጅቶች፣ ፖለቲከኞች እርምጃ እንዲወስዱ ለማሳሰብ ነው። የሰልፉ አዘጋጅ የግብረ ኃይሉ አባል እንደገለጹት በእርግጥ በአሁኑ ወቅት የተወሰኑ የአፍሪካ ሀገራት ዜጎቻቸውን ከሊቢያ እያስወጡ ቢሆንም በሊቢያ ውስጥ የሚሰቃዩትን አፍሪካውያን ከሊቢያ ለማውጣት የአፍሪካ ሀገራት ብቻ ሳይሆኑ የዓለም ማህበረሰብ ከፍተኛ ትብብር እንዲያደርግ ጥሪ አቅርበዋል። በተቃውሞ ሰልፉ ላይ አያሌ ኢትዮጵያውያን ተካፋይ ነበሩ። ከተካፋዮችም መካከል ወይዘሪት ኢትዮጵያ የተባለችው ወጣት እንዴት ወደዚህ የተቃውሞ ሰልፍ እንደመጣች ስትናገር፣ ሕዝቦቻችን በሊቢያ ላይ የሚደርስባቸውን ግፍ ለመቃወም። እንዴት ሰማች? ሰልፍ መኖሩ ሶሻል ሚዲያ። ለመሆኑ አንቺ የምታውቂያቸው ኢትዮጵያውያኖች በዚያ የታሰሩ ወይም የሚገላቱ አሉ? ማንንም ማወቅ አይጠበቅብኝም። እንደ ኢትዮጵያዊነቴ ለሕዝብ ይቆማለሁኝ። የጸረ ባርነት ግብረ ኃይል ይህ በሎንዶን የተካሄደውን አይነት ተቃውሞ በሌሎችም የአውሮፓ መዲናዎች ተመሳሳይ ተቃውሞ እያዘጋጀ መሆኑን የግብረ ኃይሉ ቃል አቀባይም ገልጿል። የተቃውሞ ሰልፉ በሚካሄድበት ቦታ አያሌ የፖሊስና የጸጥታ ኃይል ቢኖርም ሰልፉ ሰላማዊ ነበር። ድል ነሳው ጌታነክ ለዶይቸ ቬለ ሬዲዮ ለንደን።